በኢትዮጵያ ጉዳይ ላይ የዳበረ እውቀትና ልምድ ያላቸው ዓለም አቀፍ ምሁራን ጥናታቸውን እያቀረቡ ውይይት ባደረጉበት በዚሁ የዙም ቪዲዮ መድረክ ላይ ኢትዮጵያ ለአደጋና ቀውስ እንዴትና ለምን ተገላጭ ሆነች የሚለው በቀዳሚነት የቀረበ አጀንዳ ነበርም። ሀገሪቱ ከውጭ እየደረሰባት ካለው ተጽዕኖ በተጨማሪ በስራ ላይ ያለው ህገ መንግስት የችግሮች ምንጭ መሆኑን ያመለከቱት ልዑል ዶክተር አስፋ ወሰን አስራተ ካሳ በዚህ ረገድ አዲስ ምዕራፍ መከፈት ይገባዋል ባይ ናቸውም። የጎሳ አደረጃጀት ወሳኝ ሚና የማይዝበት ህገ መንግስት በማዘጋጀት ለህዝባችን አዲስ ምዕራፍ መክፈት ይኖርብናል። ቀጣዩ የሀገራችን የፖለቲካ ሂደት በህዝቦች መተማመን ላይ የተመሰረተ መሆን ይኖርበታል። እንደሳቸው እምነት ይሄው አካሄድ ለተአማኒ መንግስት ምስረታና ኢኮኖሚያዊ ስኬት ያደርሳልም። ፕሮፌሰር ቴዎዶር ቬስተል በበኩላቸው ሁሉንም ያማከለ ዲሞክራሲያዊ ስርዓተ መንግስት ካልተመስረተ በቀር አሁን በሀገሪቱ ያሉ ችግሮችን መፍታት ያዳግታልም። በሀገሪቱ የሚገኙ ሁሉም አካላት የሚሳተፉበትና ሀሳባቸውን የሚያንጸባርቁበት መድረክ ተመቻችቶ ዲሞክራሲያዊ ሀሳቦች መመንጨት አለባቸው። ዓለም አቀፍ ምሁራኑ በኢትዮጵያ ወቅታዊ ሁኔታ ላይ የተሳሳተ አቋም ያራምዳሉ ያሏቸው ምዕራባውያን የሚያደርሱ ተጽዕኖ ተገቢ አለመሆኑን ተወያይተውበታል። ይህም አገሪቱ እንዳትረጋጋና ለግጭቶች መባባስ እንደ ምክንያትነት የተጠቀሰ ሲሆን ከውይይቱ ተሳታፊዎች አንዱ ፕሮፌሰር ጆን ኦቢንግ በማህበራዊ ሚዲያ ተመስርተው ሚዛናዊ ያልሆኑ የፖሊሲ ውሳኔዎች ላይ የሚደርሱ ምዕራባውያን መኖራቸው አሳሳቢ ነው ሲሉ ተናግረዋል። የውይይት አዘጋጅ ኮሚቴው አባል ልጅ ነቢያት አክሊሉ ለዶቼ ቪሌ እንደተናገሩት ኢትዮጵያዊነት የተባለው የሲቪክ ድርጅት ለኢትዮጵያውያን ሰብአዊ መብት መከበር የሚሰራ ነው። ኢትዮጵያዊነት እንደ ድርጅት ከተቋቋመ ብዙ ዓመታት አልፈውታል። በዋናነት ኢትዮጵያዊነት ኢትዮጵያውያንን ሕዝብ ሰብአዊ ጥቅምና መብት የሚጠበቅበትና የሚከበርበትን ሁኔታ ለመፍጠር ተኩቶ የሚሰራ ድርጅት ነው ከማንኛውም የፖለቲካ ፓርቲ ነፃ የሆነ ገለልተኛነቱን ጠብቆ የሚጓዝ ድርጅት መሆኑን ነው እንግዲህ የምናውቀው። ከአትላንታ ጆርጂያ ለተጠናቀረው ዘገባ ታሪኩ ኃይሉ ነኝ።